የመለያያ ሰነዱን በከፍተኛ አብላጫ ድምፅ የተቃወሙት የብሪታንያ ፓርላማ አባላት እንደገና ደግሞ ከትናንት ወዲያ ተሰብስበው ወይዘሮ ሜ ከህብረቱ ጋር በተደረሰውና ተቃውሞ በነበረው ስምምነት ላይ ማሻሻያ በማድረግ በተለይ የአይርላንድንና የሰሜን አይርላንድን ደንበር የሚመለከተውን የጀርባ በር ወይም ባክስቶፕ የተሰኘውን ውል ለውጠው ወይም አሻሽለው ከመጡ ሰነዱን ሊቀበሉት እንደሚችሉ በመግለጽ ከአውሮፓ ህብረት ጋር እንዲደራደሩ ውክልና ሰጥቷቸዋል። የጀርባ በር ወይም ባክስቶፕ የሚባለው የአውሮፓ ህብረትን በአይርላንድ በኩል የብሪታንያ አካል ከሆነችው የሰሜን አይርላንድ ጋር የሚያዋስነው ደንበር ከሽግግር ጊዜው በኋላ ሁለቱ ወገኖች በአንድ አይነት የንግድ ወይም ሌላ የሰዎችን ዝውውርና ንግድን የማያውቅ ስምምነት ካልደረሱ ከሰሜን አይርላንድ ጋር ያለው ደንበር ዝግ እንዳይሆንና ምንም አይነት ቁጥጥር እንዳይኖር የሚፈቅድ ስምምነት ነው። ይህ ስምምነት ቀደም ሲል ብሪታንያ በሰሜን አይርላንድ የነበረውን ደም አፋሳሽ ውዝግብ የፈታችበትን የጉድ ፍራይደይን የሰላም ስምምነት የሚያከብር በመሆኑ በህብረቱና በተለይ በአይርላንድ በኩል ከፍተኛ ግምት የሚሰጠው ነው። በብሪታንያ በኩል ግን ይህ የጀርባ በር በተዘዋዋሪ ብሪታንያ በህብረቱ ስር እንድትቆይ የሚያስገድድና ሉዓላዊነትንም የሚዳፈር ነው በማለት ነው የሚቃወሙት። ይሁንና ይህን የብሪታንያ ፓርላማ በመለያያ ሰነዱ ላይ ማሻሻያ እንዲደረግ የጠየቀበትንና ጠቅላይ ሚኒስትሯም የተቀበሉትን ሀሳብ የአውሮፓ ህብረትና ባላገሮች አጥብቀው ነው የተቃወሙት። የአውሮፓ ህብረት ፕሬዚዳንት ዶናልድ ቱስክ የብሪታንያ ፓርላማ የጀርባ በሩን ሀሳብ እንደሚቃወም አውቀናል፣ ግን የሚፈልገውን ገና አልገለጸልንም በማለት የጀርባ በሩ ሰነድ አንዱ የመለያያ ቁልፍ ሀሳብ መሆኑን ገልጸዋል። የኮሚሽኑ ፕሬዚዳንት ሚስተር ጆንከር ደግሞ ትናንት ለአውሮፓ ፓርላማ በሰጡት መግለጫ ስምምነቱ ተመራጭና ለድርድር የማይቀርብ ሰነድ መሆኑን ከስምምነት ላይ የተደረሰበት የመውጫ ሰነድ ብቸኛውና ተመራጩ ሰነድ ነው በማለት ለዳግም ድርድር እንደማይቀርብ አስታውቀዋል። የህብረቱ የብሬግዚት ዋና ተደራዳሪ ሚስተር ሚሼል ባርኔር በበኩላቸው የአውሮፓ ህብረት ተቋማት አሁንም በአንድነት እንደቆሙ ናቸው። ከብሪታንያ ጋር የተደረሰውን ስምምነት አሁንም አክብረን እንደያዝን እንቀጥላለን። መታወቅ ያለበት ሰነዱ ከብሪታንያ ጋር ተደራድረን የደረስንበት እንጂ በብሪታንያ ላይ የተጫነ አይደለም ብለዋል። በመሆኑም ወይዘሮ ሜይ ወደ ብራስልስ መጥተው የሚያገኙት አዲስ ነገር እንደማይኖር ነው ከሁሉም አቅጣጫ የሚነገረው። የብሪታንያ ፓርላማ በተለይ ካለፉት ጥቂት ወራት ወዲህ በብሬግዚት ጉዳይ በየዕለቱ እየተሰበሰበ አንዱን ሲጥል አንዱን ሲያነሳ አንዱን ሲቃወም ሌላውን ሲደግፍ ሲጫጫዋህና ሲነታረቅ ከመታየቱ ውጪ አገሪቱ አሁን ካለችበት ሁኔታና ህዝቡ ከሚጠብቀው አንጻር ግልጽ አቋም ለመውሰድ አለመቻሉ ብዙዎች የብሪታንያን የፖለቲካ ስርዓት እንዲተቹ አድርጓቸዋል። ብዙዎቹ የአውሮፓ ጋዜጦችም የብሪታንያ ፖለቲከኞችና ፓርላማው የያዙት የፖለቲካ ጨዋታ አገሪቱ ከህብረቱ ልትወጣ የቀራትን ጊዜና ሊከተል የሚችለውን ችግር ያገናዘበ አይደለም በማለት በምሬት ሀሳባቸውን አስፍረዋል። አሁን በብሪታንያ ፓርላማ የተነሳውና ጠቅላይ ሚኒስትሯ እንዲደራደሩበት የተጠየቀው ሀሳብ ብሪታንያ ያለምንም ስምምነት ከህብረቱ እንዳትወጣ የሚያደርግ ነው ይባል እንጂ ይህ እንዳይሆን የሚያደርግ ባለመሆኑ፣ ይልቁንም አገሪቱ ያለምንም ስምምነት የመውጣት እድሏ የሰፋ ሆኗል ነው የሚባለው። በዚህም ምክንያት ኮሚሽኑ ሊደርስ የሚችለውን ጉዳት ለመቀነስ የሚያስችሉ ስራዎችን፣ ቡድኖችን በማቋቋምና ከአባል አገሮች ጋር በመተባበር እየሰራ እንደሆነ እየገለጸ ነው። ያም ሆኖ ግን በፖለቲካ የማይቻል ነገር የለምና አሁንም ሁለቱ ወገኖች በክብርና በስምምነት የሚለያዩበትን ሁኔታ ሊያመቻቹና በህዝቦቻቸው ሊደርስ የሚችለውን ችግርና ውዥንብር ሊያስወግዱ ይችሉ ይሆናል የሚል ተስፈኞችም ጥቂቶች አይደሉም። ገበያው ንጉሴ ለዲ ደብልዩ ብራስልስ